ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ለረጅም ጊዜ ተቋርጦ የቆየው ድምጻችን ይሰማ በሚል የኢትዮጵያ ሙስሊሙ ማህበረሰብ አባላት ሲያካሂዱ የቆዩት የተቃውሞ ዘመቻ በዛሬ ዕለት ቀጥሏል። እትኛዎቹ ያው በሰለሪ ተሞሉ። በተለያየ ከለር ይዘት ያላቸው ሰው እትኛዎች ነበሩ። ጽሁፋቸው ላይ ትግላችን ቀጥሏል፣ ሂጃብ መብታችን ነው፣ ግልባብ መብታችን ነው የሚሉ ጽሁፎች ነበሩበት። ይህን አጀንዳ የሚያራግቡት ሌላ ተልእኮ ያላቸው አካላት ናቸው ብለን ነው የምናምነው። እነሱ ደግሞ በጣም በሙስሊሙ አንቅሮ ተፍቷቸዋል። ከላይ የሰማናቸው መጀመሪያይቱ ስሟን ያልጠቀሰች ሰልፈኛ የሰጠችው አስተያየት ሁለተኛው፣ የተሰሙት ዶክተር አህመድ አብድራህማን የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዓለም ዙሪያ ከተጠናቀሩ ዜናዎች ውስጥ ደግሞ የኬንያው ፕሬዚደንት አጨቃጫቂ የሆነውን የጸጥታ ወይም የጸረ ሽብር ህግ አጸደቁ። በዩናይትድ ስቴትስ በፊልም ኩባንያው ሶኒ ፒክቸርስ ላይ የደረሰውን የኢንተርኔት ወይም ሳይበር ጥቃት የዩናይትድ ስቴትስ ባለስልጣናት በይፋ ከሰሜን ኮሪያ ጋር እያቆራኙ ናቸው የሚሉት ዋና ዋናዎቹ ናቸው። በሁለተኛው ክፍለ ጊዜ ደግሞ መደበኛዎቹ ሁለት ፕሮግራሞች አፍሪካ በጋዜጦች እንዲሁም ሰጥ አገባ ይቀርባሉ ይቀርባሉ። እንደምን ውላችሁ አመሻችሁ፣ አድማጮቻችን። አስተናጋጆቻችሁ እኔ ቆንጅ ይታየና አዲሱ አበበንን የሳምንቱ ፕሮዲዩሰራችን ደግሞ ቴሌላይምቤክ። ዕለቱም አርብ ታህሳስ 10 2007 ዓም ነው። የዓለም ዜናውን እናስቀድማለን። የኬንያ ፕሬዚዳንት አጨቃጫቂ የሆነ የጸጥታ ወይም ጸረ ሽብር ህግ አጽድቀዋል። ህጉ ለጸጥታ ኃይሎች ከፍተኛ ስልጣን ይሰጣል። አዲሱ ህግ ትናንት በአገሪቱ ምክር ቤት የጸደቀው ትርምስ በሰፈነበት ሁኔታ እንደነበር ዘጋቢያችን ጌብጃ ስሎ ከናይሮቢ በላካው ዘገባ ጠቅሰዋል። አዳነች ፍስሐ እይታ ታቀርበዋለች። ፕሬዚደንት ሁሩ ኬንያታ በሀገሪቱ የጸጥታ ህግ ላይ የተደረገውን ለውጥ አጽድቀዋል። ተሻሽሎ የወጣው አዲስ ህግ ፖሊሶች በሽብር ተጠርጥረው በተያዙ ሰዎች ላይ በሚያደርጉት ምርመራ ከፍተኛ ስልጣን እንዲኖራቸው ይፈቅዳል። የሀገሪቱ ሚዲያ ስለ ጸጥታ ጉዳይ ሲዘግብ ምን መልክ መያዝ እንዳለበት የሚያዝ ጥብቅ ህግ ይደነግጋል። ፕሬዚደንት ኡሁሩ ኬንያታ የተሻሻለውን ህግ ከፈረሙ በኋላ ህጉ ሀገሪቱ የአሸባሪነትን አደጋ ለመታገል በምታደርገው ጥረት ከሚያስፈልጓት መሳሪያዎች አንዳንዶቹን ይሰጣታል ብለዋል። ዓላማው አንድና አንድ ነው። የዝች ሪፐብሊክ ዜጎችን ሕይወትና ንብረት መጠበቅ። በሌላ በኩል ደግሞ በአዲሱ ሕግ ላይ ከፍተኛ ተቃውሞ ተነስቷል። የተሻሻለው ህግ ትላንት በሀገሪቱ ምክር ቤት ድምፅ እንዲሰጥበት በቀረበበት ወቅት በብሔራዊ ሸንጎ አባላት መካከል ድብድብ፣ መጯጫህና ሰነድ የመወራወር ሁኔታ ታይቷል። የጸጥታ ኃይሎች ሰላም ለማስከበር ባደረጉት ጥረት የምክር ቤቱ ስብሰባ ሁለት ጊዜ ተቋርጦ ነበር። ፕሬዝደንት ኬንያታ በበኩላቸው የስብሰባውን ሂደት ያሰናከሉትን አባላት አውግዘዋል። የኬንያ የፖለቲካ ተቃዋሚዎችና ህዝባዊ ማኅበራት ሰብዓዊ መብቶችን ይረግጣል በማለት አዲሱን ህግ አውግዘዋል። መንግሥት ሥልጣኑን አግባብ በጎደለውን መልክ ለመጠቀም ያመቸዋል የሚል ስጋት አላቸው። በህጉ ረቂቅ ላይ ሰፍረው የነበሩ አንዳንድ አጨቃጫቂ አንቀጾች ተሰርዘዋል። ለምሳሌ የፖለቲካ ሰልፎች የትና መቼ እንደሚካሄዱ የሚወስነው መንግስት እንዲሆን የቀረበው ሐሳብ ተሰርዟል። የሀገሪቱ ብሔራዊ የጸጥታ አገልግሎት ካለ ፍርድ ቤት ፈቃድ ስልኮችን እንዲጠልፍ የሚያስችለው አንቀጽም እንደዚሁ ቀርቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን ላይቤሪያ የኢቦላ ወረርሽኝን ለመቆጣጠር እያካሄደች ያለውን ጥረት አሞግሰው ሲያበቁ ግን አሁንም ቢሆን ብዙ መሰራት እንዳለበት አስጠንቀዋል። በወረርሽኙ በተጠቁት የምዕራብ አፍሪካ ሀገሮች እየተዘዋወሩ ያሉት ዋና ጸሐፊ ባን ዛሬ ላይቤሪያን የጎበኙ ሲሆን ከአገሪቱ ፕሬዚዳንት ኤለን ጆንሰን ሰርሊፍ ጋር ባደረጉት ጋዜጣዊ ጉባኤ ወረርሽኙ ድል እንደሚመታ ጥንቃቄ ሳይለየን ተስፋ ማድረግ እንችላለን። መድኃኒቱ በርከት ላሉ ሕሙማን እየተዳረሰ መሆኑንና የሰለባዎች ቁጥርም አፈጻጸምም ከበፊቱ አሁን በተሻለ ሁኔታ እየተከናወነ መሆኑን አመልክተዋል። ሆኖም በሽታውን ለማዛመት አንድ የታመመ ሰው ይበቃል ሲሉም አስጠንቀዋል። ዛሬ የዓለም ጤና ድርጅት ያወጣው አዲስ ሪፖርት የኢቦላ ህመምተኞች አጠቃላይ ቁጥር 15603 የሞቱት ደግሞ 6915 መድረሱን ያሳያል። ሚስተር ባን ትናንት ሐሙስ በጋና ዋና ከተማ አክራ የሚገኘውን የተባበሩት መንግስታት የኢቦላ ምላሽ ሚሽን የጎበኙ ሲሆን ከሀገሪቱ ፕሬዚደንት ጆን ማሃማ ጋርም ተነጋግረዋል። ዋና ጸሐፊው በዚሁ ጉዟቸው ጊኒን ሴራሊዮንንና ማሊን እንደሚጎበኙ ተነግሯል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኢራቅ ውስጥ ትናንት ሐሙስ በእስልምና መንግስት ኃይሎች ላይ ታላቅ ድል አግኝተናል ያሉት የኩርድ ኃይሎች በቡድኑ ተዋጊዎች ላይ መጠነ ሰፊ ጥቃት አድርሰው ተሻግረዋል ተብሏል። የኩርድ ኃይሎች ከእስልምና መንግስት ቡድን ላይ ስፋት ያለው አካባቢ አስለቅቀው መቆጣጠራቸውንና በሲንጃር ተራራ ብዛት ያላቸው የአናሳኑ ያዚዲ ብሔረሰብ አባላት መውጫ አሳጥቷቸው የቆየውን ከበባ መስበራቸውን ባለስልጣናት ተናግረዋል። የኩርዲስታን ክፍለ ግዛት የጸጥታ ምክር ቤት ሊቀመንበር ማንሱር ባርዚኒ ኩርዶቹ ተዋጊዎች ፐሽመርጋዎች የሚባሉት ወደ ተራራው የሚያስተላልፍ መንገድ ከፍተዋል ብለዋል። በብዙ ሺዎች የተቆጠሩ ያዚዲዎች ከመስከረም ወር ጀምረው ተራራው ላይ መውጫ ወይም መፈናፈኛ አጥተው የእስልምና መንግስት ይጨፈጭፋቸዋል የሚል ስጋት ተፈጥሮ እንደነበረ ይታወሳል። ከዚያ ተከትሎ ታዲያ ዩናይትድ ስቴትስ ያካሄደችው የአየር ጥቃትና ከአየር የሚወረወሩ እርዳታዎች ታግዘው ብዙ ሺ ያዚዲዎች ሊያመልጡ መቻላቸው ሲታወስ፣ ብዙዎች ደግሞ በቅርብ ሳምንታት እንደገና ተራራው ላይ በውጊያ ተጠምደዋል። ፐሽመርጋዎች በዩናይትድ ስቴትስ በተመራው ከባድ የአየር ጥቃት ታግዘው ባደረሱት ጥቃት ስምንት መንደሮችን ከእስላማዊ መንግስት ቡድን አስለቅቀው መቆጣጠራቸው ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ ወታደራዊ ባለስልጣናት በሰጡት መግለጫ ከ1300 ጊዜ በላይ በተካሄዱ የአየር ጥቃቶችና የኢራቅ የጸጥታ ኃይልም ከፊቱ በፊት ከነበረው ጠንከር በማለቱ የእስልምና መንግስት ቡድን በዚያች ሀገር ያለው የመንቀሳቀስ አቅም ተዳክሟል ሲሉ ገልጸዋል። ሶስት የዚህ ቡድን ከፍተኛ የውጊያ አዛዦች መገደላቸውን ትናንት ሐሙስ የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናት አረጋግጠዋል። ባለፈው ነሐሴ ወር የጀመረው የዩናይትድ ስቴትስና የህብረቱ የጋራ የአየር ኃይል ጥቃት ውጤት እያሳየ ሲሆን ባለፈው ወር ብቻ በኢራቅ የቡድኑን ሁለተኛ መሪ ሀጂ ሙንጣዝ ወታደራዊ ኤሚሩን አብድ አል አሊ ባሲትንና የሞሱሉን ኤሚር መገደላቸውን ከፍተኛ የመከላከያ ባለስልጣናት አረጋግጠዋል። ዳዕሾች ወይም የእስልምና መንግስት ኃይሎች እንቅስቃሴ ተገድቷል። አሁን መከላከል ላይ ናቸው። የያዙትን ይዘው ለመቆየት ነው እየተፍጨረጨሩ የሚገኙት። የጋራ ግብረ ኃይሉ አዛዥ የዩናይትድ ስቴትሱ ጀነራል ጄምስ ቴሪ ቴሪን ድምጽ ነበር የሰማ ነው። የዩናይትድ ስቴትስ ባለስልጣናት በፊልም ኩባንያው በሶኒ ፒክቸርስ ላይ የደረሰውን የኢንተርኔት ወይም ሳይበር ጥቃት በይፋ ከሰሜን ኮሪያ ጋር አቆራኝተዋል። ዛሬ የፌዴራሉ ምርመራ ቢሮ ኤፍቢአይ ባወጣው መግለጫ ለደረሰው ጥቃት ተጠያቂዋ ሰሜን ኮሪያ ናት ብሎ ለመደምደም የሚያበቃ በቂ መረጃ አግኝተናል ብሏል። በጥቃቱ በጥቃቱ አኳኋን በጥልቅ መስጋቱንም ኤፍቢአይ አስታውቋል። የሶኒ ስቱዲዮ በፒዮንግያንጉ መሪ ኪም ጆንግ ኦን ላይ በተደረገ የግድያ ሙከራ ልብ ወለድ ሴራ ላይ ያተኮረ ፊልም ለሕዝብ ሊያቀርብ ተዘጋጅቶ ሳለ የሽብርተኛ ጥቃት ሊደርስ ይችላል የሚለው ስጋት በመምጣቱ የፊልሙን መከፈት እቅድ እንደሰረዘው ይታወቃል። በሶኒ ኩባንያ ላይ በተደረገ ጥቃት በብዙ አስር ሺዎች የተቆጠሩ ሰነዶችና ኢሜሎች እንደተሰረቁ ተነግረዋል። የፓኪስታን የአየር ኃይልና የምድር ጦር ሀምሳ ስምንት የታሊባን ተዋጊዎችን መግደላቸውን የአገሪቱ ባለስልጣናት አስታውቀዋል። የመንግስቱ ኃይሎች ጥቃቱን ያደረሱት የታሊባን ተዋጊዎች ሰሜን ምዕራቧ ፔሻዋር ከተማ በአንድ ትምህርት ቤት ላይ ጥቃት ከፍተው የሚበዙት ህጻናት የሆኑበት አንድ 49 ሰዎች ከገደሉ ከጥቂት ቀናት በኋላ ነው። በሀገሪቱ ዛሬ ለሶስተኛ ቀን የሐዘን ውሎ በተደረገበት ሰዓት ወታደሮች አፍጋኒስታን ድንበር ላይ ባለ አካባቢ ጥቃት ከፍቶ ቢያንስ 58ቱን የታሊባን ተዋጊዎች ገድለዋቸዋል። ባሎችስታን ውስጥ ደግሞ አንድ ከፍተኛ የታሊባን ተዋጊዎች አዛዥን ጨምሮ ስምንቱን ገድለዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የግብጽ አቻቸውን አብዱልፋታ ኤልሲሲን የሀገሪቱን ሕዝብ የፖለቲካ የመጣኔ ሀብትና የማህበራዊ ኑሮ ምኞቶች ለማሳካት እንዲሰሩ አሳስበዋቸዋል። ፕሬዚደንት ኦባማ ትናንት ሐሙስ ከግብጹ አቻቸው ጋር በቴሌፎን ሲነጋገሩ በዚያች ሀገር ጋዜጠኞች፣ የሰላማዊ እንቅስቃሴን አደራጆችም ጭምር በጅምላ መከሰስና መታሰር እንዲሁም መንግስታዊ ያልሆኑ ድርጅቶች ይዞታ ዩናይትድ ስቴትስን ያሳስባል ብለዋል። በግብጽ በመቶዎች የተቆጠሩ ተቃዋሚ አባላት በተጣደፈ የፍርድ ሂደት የሞት ብይን ተበይኖባቸዋል። በርካታ ጋዜጠኞችም ለረጅም ጊዜ ወህኒ ቤት ወርደዋል። ሚስተር ኦባማ አክለው በተደጋጋሚ የአሸባሪ ጥቃት ለደረሰበት የግብጽ ሕዝብ ሐዘናቸውን የገለጹ ሲሆን ዩናይትድ ስቴትስ ሽብርተኝነትን ለመዋጋትና የአካባቢውን ጸጥታ ለማጠናከር ከግብጽ ጋር በአጋርነት ለመስራት ባላት ቁርጠኝነት ትቀጥላለች ሲሉ አረጋግጠዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ነው የምንገኘው። የምናስተናገዳችሁን የአዲሱ አበበና ቆንጅት ታየ ነን። አሁን ወደ አብይ ርዕስ እንላል። ለረጅም ጊዜ ተቋርጦ የቆየው ድምፃችን ይሰማ በሚል የኢትዮጵያ ሙስሊሙ ማህበረሰብ አባላት ሲያካሄዱ የቆዩት የተቃውሞ ዘመቻ በዛሬው ዕለት ቀጥሏል። ቀደም ሲል እንደገለጽነው በፒያሳ አካባቢ በሚገኘው ኑር መስጂድ ዛሬ አርብ ከጸሎት በኋላ የመብት ጥያቄዎች የተስተናገዱበት ነው። ይህ አጭር ሰልፍ በስፋት ሰላማዊ እንደነበር የአይን ምስክሮች ለአሜሪካ ድምፁ ሄኖክ ሰማግዜር ገልጸውለታል። ዝርዝሩ ቀጥሎ ይቀርባል። ዛሬ አርብ በኑር መስጊድ ለጸሎት የተሰባሰቡ የእስልምና ሃይማኖት ተከታዮች ያደረጉት ተቃውሞ አጭር፣ እንዲያውም ለሶስት ደቂቃዎች የዘለቀ እንደሆነ ነው በሰልፉ የተካፈሉ የአዲስ አበባ ነዋሪዎች ለዝግጅት ክፍላችን የገለጹት። በአካባቢው የጸጥታ ኃይሎች የተሰባሰቡ ቢሆንም የዛሬው ሰልፍ ፈጣንና መልእክቱን በፍጥነት ያሳለፈ ነበር ስትል አንዲት ለደህንነቷ በመስጋት ስሟን ያልጠቀሰች ሰልፈኛ ገልጻለች። ዛሬ ያው እዛ ፒያሳ አካባቢ በሚገኘው ኑር መስጊድ ደማቆን በደማቅ ሁኔታ ተቃውሞ ተካሂዷል። ተቃውሞም ድንገተኛ የነበረ ነው። ይህ ማለት እንደሌላው ጊዜ በሶሻል ሚዲያ ውስጥ ለህዝቡ ይፋ የተደረገበት አጋጣሚ አልነበረ። ሆኖም ግን ህዝቡ የሰማው ላልሰማው በማዳረስ ለተቃውሞ ተገኝቷል እና በጣም በደማቅ ሁኔታ የተካሄደ ህዝቡ ሰላማዊነትን ያሳየበት ድምጽ አልባ ነበረ ትልቅ ተቃውሞ ነበር። ስለዚህ የተቃውሞ መልእክቶቻችሁን በፊኛዎች ላይ በመጻፍ አውለብልባችሁ ወደ ሰማይ እንደለቀቃችሁ አንዳንድ የአይን ምስክሮች ገልጸውልናል። እስኪ አንቺ የተመለከትሽውንና የተጽፈው ያየሻቸው መፈክሮች ምን እንደሆኑ ደግሞ ግለጭልን። ፊኛዎቹ ያው በከለር የተሞሉ በተለያየ ከለር ይዘት ያላቸው ፊኛዎች ነበሩ። ጽሁፋቸው ላይ ትግላችን ቀጥሏል፣ ሂጃብ መታችን ነው፣ ጅልባብ መታችን ነው የሚሉ ጽሁፎች ነበሩበት። ያው ህዝቡ ለዲን ያለውን ጽናት ለእምነቱ ያለውን ጽናት ያሳየበት ትልቅ ፕሮግራም ነበር። ሴት ሙስሊሞች ሂጃብ እንዳይለብሱ በተለይ በመንግሥት መስሪያ ቤቶችና በትምህርት ቤቶች ተከልክለዋል ሲሉ ያነጋገርናቸው የአይን ምስክሮች አማረዋል። የአዲስ አበባ የእስልምና ጉዳዮች ምክር ቤት ፕሬዚዳንት ዶክተር አህመድ አብድራህማን መንግሥት ሂጃብ አልከለከለም ይላሉ። ድምጻችን ይሰማ በሚል የሙስሊሙ ማህበረሰብ የሚያካሄደው እንቅስቃሴ ሰፊ ህዝባዊ ድጋፍ እንደሌለው ነው የሚናገሩት። በአጠቃላይ ይሄ ጉዳይ የህዝበ ሙስሊሙ ጉዳይ አይደለም ህዝበ ሙስሊሙ በተረጋጋ ሁኔታ በሰከነ ሁኔታ ሃይማኖቱን እየመራ ይገኛል። መንፈሳዊ ተግባራትንም እያከናወነ ይገኛል። የህዝበ ሙስሊሙ ሳይሆን ይህን አጀንዳ የሚያራግቡት ሌላ ተልዕኮ ያላቸው አካላት ናቸው ብለን ነው የምናምነው። እነሱ ደግሞ በጣም ህዝበ ሙስሊሙ አንቅሮ ተፍቷቸዋል። እንግዲህ ማህበረሰቡ በተለይ የሙስሊሙ ማህበረሰብ አንቅሮ ተፍቷቸዋል ሲሉ ድጋፍ የሚሰጡ ወይም ለሰላማዊ ሰልፍ የሚወጡ በተለይ ድምጻችን ይሰማ በሚል ዘመቻ የሚያካሂዱት በጣም በርካታ ሰው ነው፣ ለሰላማዊ ሰልፍ እየወጣ ያለው እና ሁሉም ሰው አንቀበ ማለት ነው። በርካታ ስትል ምን ማለት ነው? ምን ያህል ቁጥር ነው? በርካታ ማለት እንግዲህ በሺዎች የተገመቱ ሰዎች ናቸው በሰልፉ አደለም። እኛ ሬከርዱን ሬከርዱን ቼክ አድርገውና ከሁለት መቶ እስከ ሶስት መቶ ነው የሚወጡት ሁልጊዜ። የዛሬም ከዚህ የተለየ አይደለም። እነሱም ደግሞ ካሉ ከሁሉም አራቱም ማዘናት ነው የሚሰባሰቡትና በጀት ተመችቶላቸው የሚንቀሳቀሱ አካላት ናቸው። በርካታ ነው ብሎ ሚዲያ መጠቀም የለበትም። እናንተም በርካታ ሲባል ህዝብን ማደናገር ይሆናልና፣ ይሄ የወገናችሁንም ስሜት በአግባቡ የተረዳ መሆን አለበት። የምንነጋገረው ስለ በሚሊዮኖች ከሰብ ሚሊዮን በላይ ስለ ህዝብ የምንነጋገር ከሆነ፣ በአዲስ አበባ ከተማ ከሆነ ደግሞ ወደ ሁለት ሚሊዮን ስለሚጠጋ ህዝብ ከሆነ፣ ሁለት መቶ ሰዎች እና ሶስት መቶ ሰዎች የእሱን አጀንዳ ሊነጥቁት አይገባም። የእናንተም ቪኦኤ በዚህ ላይ ሚዛናዊ የሆነ በርካታ ነው ብሎ ከማጋነንና የሚተላለፈው መልእክት ከዛባ እንዳይሆን በጥንቃቄ ቢያደርግ በወገናችን ስም ባደራን ጠይቃለን። ዶክተር አህመድ እንግዲህ ስለ ሚዛን ከተነጋገርን የዝግጅት ክፍላችን ሚዛናዊ ዘገባዎችን ለማቅረብ ሁልጊዜም ኃላፊነት አለብን። ይህንንም ቁጥር ለማግኘት የቻልነው የአይን ምስክሮችን በምናነጋግርበት ጊዜ የቪዲዮ ምስሎችን አጠናቅሮ በእነሱ የተነገሩ ቁጥሮችን ነው የምናቀርበው። በእናንተ በኩል ያለውንም ደግሞ ለማቅረብ ይኸው እርስም ጋር የደወልነው ለዛ ነው። የእኛ ስራ መሀል ላይ ቆሞ እንደ ድልድይ ውይይት እንዲፈጠር ከማድረግ ያለፈ እንዳልሆነ ለመግለጽ እወዳለሁኝ። እዚህ ላይ ግን በአጠቃላይ እኛ የምንለው ያለ ነው፣ በርካታ የሚለው መልእክት የሚያስተላልፈው ይስታከል ሁለት ሺህ ካላችሁ ፊገራችሁ ላይ ሁለት ሺህ በሉ፣ ሁለት መቶ ከሆነ ሁለት መቶ በሉ። የፈለገው ቁጥር ቢሆን ኤክስ ከሆነ በኤክስ ነበር አስቀምጡ። ይሄ እኛ የምንለው የጥቂት ግለሰቦች ነው ነው የምንለው ወይም የጥቂት ግለሰቦች ስብስብ የሚያደርጉት ጉዳይ ነው እንጂ የህዝበ ሙስሊሙ ጉዳይ አይደለም ብለን ነው በደፈናው ህዝበ ሙስሊሙን ወክለን የምንናገረው እንጂ የእናንተ ሚልጠናዊነት ለመጠየቅ አይደለም። በዛሬው ሰላማዊ ሰልፍ ላይ የተካፈለ ወጣት ከዶክተር አህመድ አብድራህማን የተለየ እይታ አለው። ሙስሊሙ ማህበረሰብ ድምጻችን ይሰማ በሚል የሃይማኖት ነጻነቱን ለማስከበር እንደሚንቀሳቀስ በመግለጽ ህዝባዊ ድጋፉም ሰፊ እንደሆነ ይገልጻል። በጣም በርከት ያሉ የመንግስት ኃይሎች ነበሩ አካባቢው ላይ እና ሙስሊሙ ማህበረሰብን በተለመደው ሁኔታ የቀድሞ የጁማ ሰላቱን ለመፈጸም በአካባቢው ላይ ተገኝቶ ነበር። በጣም በርከት ያለ ቁጥሩ በግምት ከሀያ ሺህ እስከ ሰላሳ ሺህ የሚጠጋ ሙስሊም ማህበረሰብ ሴትም ወንድም ነበርና ከዛ በመሀል ላይ ሁላችንም በታዝነው መሰረት አፉፋ እንድንይዝ እና ይህን አፉፋ ከነፋ ነው በኋላ ላዩ ላይ ጽሁፎች ከዛው ከመጀመሪያ ከምንመጣበት አካባቢ ላይ አዘጋጅተን እንድንመጣ ነበር የታዘዝነው በታዘዝነው አፉፋ ምንድን ነው ፊኛ ነው የሚባለው ይሄ አዎ ፊኛ እሺ እሱን ነበር ይዘን ይር ነው እና እላዩ ላይ በርከት ያሉ ጽሁፎች እንድንጽፍ ነበር የታዘዝነው ፍትህ መጥፏል ፍትህ አተናል የሚል ሂጃብ ደግሞ መብታችን ነው ትግሉ አልቆምም ቀጥሏል የሚሉ መፈክሮችን አፉፋ ላይ ጽፈን ከሰላት ካለቀ በኋላ ለሶስት ደቂቃ ያክል ያን ነገር አውለብልበን ከዛ መጨረሻ አቋጥረን ወደ ሰማይ እንድንለቀው ነበር የታዘዝ ነው ይህን ነገር አንግበን ነበር ወደ ቦታው የተንቀሳቀስ ነው ማን ነው የታዘዝ ነው የምትለው ወይም ደግሞ ይህንን መመሪያ ሰጠን የምትለው? ይህን መመሪያ የሰጠን ያው ድምጻችን ይሰማ ራሱ ነው። ግን ከሌላው ጊዜ ለየት የሚያደርገው ቅድም መግቢያ ላይ እንደጠቀስኩለት በይፋ በፔጁ ላይ አይደለም ይሄን የገለጸው። ይሄን ያልገለጸበት ራሱን የቻለ ምክንያት አለው። ያው ይሄ መንግስት በተደጋጋሚ የሙስሊሙም ሆነ ሆነ የኢትዮጵያውንም ማህበ የኢትዮጵያ ማህበረሰቦችንም መብት በመንጠቅም ህገ መንግስታዊ መብታቸውን በመንፈግ የሚታወቅ መንግስት በመሆኑም እንዲሁም በዱላም በሽጉጥ በተለያዩ መሳሪያዎች የሚያምን መንግስት ከመሆኑ አንጻር ከዚህ በፊት በነበሩ ነገራቶች ላይ በርካታ በደሎች ደርሶብናል። በእንደዚህ አይነት ሁኔታ ላይ ተቃውሞ ሂደት ላይ እና በዛ ፔጅ ላይ ቢለቀቅ ለሙስሊሙ ማህበረሰብ ጥሩ የሚመጣ ነገር አይኖርም። ምንድን ነው በፊኛ ላይ የጻፋችኋቸው መፈክሮች ያሰማችኋቸው ድምጾች አሉና እስኪ እስቲ እነሱን ግለጽልኝ። አው ው ይህ ትእዛዝ ሲመጣ ምንም አይነት የድምፅ ተቃውሞ እንዳናደርግና ያችን ነገር ብቻ በሲምቦል እንድናሳይ ነበር። እዛ ፊኛው ላይ የነበሩ ጽሁፎች ምንድን ነው? ፍትህ የሚል ነው ያው ፍትህ መነፈጋችንን ለማሳየት ነው። እችን ሶስት ፊደል አጠር ያለች ቃል እዛች ቦታ ላይ እንድንጽፍ የተደረገው። ሌላው ደግሞ ሂጃብ መብታችን ነው የሚል ነው። ይህንን አስመልክቶ የኢትዮጵያ መንግስት የሚሰጠው ምላሽ ደግሞ ማንንም ሰው በሃይማኖቱ ወይ በእምነቱ በሚያራራምዱት እምነት ያሰር ነው የለም፣ እንዲያውም ሃይማኖትን ተገን በማድረግ የሽብር ለመፍጠር የሚንቀሳቀሱ ሰዎችን ነው በቁጥጥር ስር ያዋል ነው በማለት መልስ ይሰጣል። እናንተ ምን ትላላችሁ? እንደ ሰልፈኛ ይው ይህ አይነት ፕሮፓጋንዳ በመንግስት የለመድ ነው ነው በርካታ ንጹሃን የሆኑ ዜጎች ለመብታቸው የሚታገሉ ለሃይማኖታቸው የሚታገሉ ለሀገራቸው የሚታገሉ ሰዎችን ይሄ በቅርብ ከቅርብ ጊዜ በኋላ የመጣ ፈሊጥ ነው ይሽብርተኛ፣ ጽንፈኛ፣ አመፀኛ፣ አክራሪ ምናምን ከአንዳንድ የሽብርተኛ ቡድኖች ጋር በመተጋገዝ ሴላላቸው ናን ያለመሰል አይነት ፖለቲካዊ ፕሮፓጋንዳ እየነፋ የሰውን አመለካከት ከሰላማዊ ወደ ሰላም አለመሆን የሚለውጥበት ራሱን ሂደት ነው። እኛ እስከምናውቀው ድረስ እነዚህ አስራ ሰባተኛ በጽሁፋችን በፊርማችን አረጋግጠን የመረጥናቸው አስራ ሰባቱ ዩነስኪ ያፈላላጊ ኮሚቴዎችም ሆኑ ሌሎች በእምነት ኬዝ ላይ የታሰሩ የትኛውም ወንድሞቻችን በእንደዚህ አይነት ሂደት ላይ አለመኖራቸውን እኛም ሆነ የኢትዮጵያ ሙስሊም በጠቅላላ ለቆመበት አላማ የቆሙ ሰዎች መሆናቸውን ላረጋግጥ ልወዳለሁ። እነዚህ አስራ ሰባቱ ኮሚቴዎች በአስተማሪነታቸው መስኪል ላይ የምናውቃቸው በታሪክ ምህርነታቸው የምናውቃቸው ጠንከር ያሉ በእምነታቸው ላይ እጅግ ጠንከር ያሉ ሰዎች መሆናቸው እናውቃለን። እኛ እስከምናውቀው ድረስ በመልካም ስለምግባራቸው ሰዎችን ከጎረቤታቸው ጋር ተከባብረው እንዲኖሩ የሰውን መብት እንዲያከብሩ የሚያስተምሩ መምህሮች ናቸው እንጂ መንግስት፣ በእንደዚህ አይነት ሁኔታ ላይ ስም እያጠፋባቸው መሆኑን እናምናለን እንጂ መንግስት ያለው ነገር እውነት ነው የሚል እምነት አይደለም። ለአንድም ሰከንድ ልቤ ላይ ተቀምጦብኝም ትዝ ብሎኝ ማቅም። በጣም አመሰግናለሁ። ምንም አይልም። የዕለቱን አብይ ርዕስ ነበር የሰማ ነው። በመጽሔት ደግሞ የሚቀጥሉትን ርዕሶች እንመለከታለን። ምግብ በሐኪም ትእዛዝ የተሰኘ በአማካይ 310 ሺህ ለሚሆኑ የኤድስ ቫይረስ በደማቸው ላለ ወይም ከዚህ ጋር በተያያዘ የጤና ጉዳት ለደረሰባቸው ኢትዮጵያውያን ላለፉት አምስት ዓመታት ነፍስ አድን አገልግሎት ሲሰጥ እንደነበር ታውቋል። ከአምስት መቶ በማንሱ የጤና ማዕከላት አገልግሎቶቹ የሚቀጥሉበት ሁኔታም የተመቻቸ መሆኑ ታውቋል። መለስካቸው ከአዲስ አዲስ አበባ ዘገባ ልኮልናል። ፕሮጀክቱ በእንግሊዝኛ አጠራሩ ዩኤስኤአይዲ ፉድ ባይ ፕሪስክሪፕሽን ይባላል በአማርኛ ምግብ በሐኪም ትእዛዝ ፕሮጀክት እንበለውና በኤች አይቪ የተጠቁ አዋቂዎች ሕፃናት እንዲሁም ርጉዝና የሚያጠቡ እናቶችን የምግብ እጥረት ለመከላከል አልሞ የተነሳ እንደሆነ የፕሮጀክቱ ዋና ሥራ አስኪያጅ ዶክተር አብዱል አዚዝ አሊ ይናገራሉ ፕሮጀክቱ ላለፉት አምስት ዓመታት በአዲስ አበባ በአማራ በድሬዳዋ በሀረሪ በኦሮሚያ በደቡብ ብሔር ብሔረሰቦችና ሕዝቦችና በትግራይ ይህንና ተያዥ አገልግሎቶችን ሲሰጥ ቆይቶ ዛሬ ለመንግስት ሲያስረክብ፣ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስ አይዲ ባወጣው የጽሑፍ መግለጫ እንዳመለከተው ፕሮጀክቱ በአማካይ 310 ሺህ ከኤች አይቪ ጋር የሚኖሩ ኢትዮጵያውያንን አገልግሏል ይላል። የፕሮጀክቱ ዋና ስራ አስኪያጅ ዶክተር አብዱል አዚዝ አሊ ይህንን በይበልጥ አብራርተውት ነበረ። ቀጥተኛ የምግብ ፕለምፒነት የሚለው ሰፖርት የሰጠ ነው እስከ 241 ይደርሳል በአምስቱ ዓመት። ግን የምክር አገልግሎቱንና የምግብ ደረጃቸው ምን ይመስላል የሚለውን እስከ 15 ሚሊየን ሰዎች ተጠቃሚ ያደርገዋል። ግን 15 ሚሊዮኖቹ ሁሉም የኤች አይ ቪ ፖዘቲቮች ናቸው ብለን እንዳናስብ፣ የምክር አገልግሎቱና ኒውትሪሽናል አሰስመንቱ ማንም ሊያገኘ ስለሚችል ፕሮጀክቱን ተግባራዊ በማድረግ በኩል ተሳትፎ ያደረገው ሴቭ ዘ ችልድረን የተባለው ዓለም አቀፍ መንግሥታዊ ያልሆነ ድርጅት የኢትዮጵያው ጽፈት ቤት ዲሬክተር ሚስተር ጆን ግራም ፕሮጀክቱ በሥራ ባይውል ኖሮ እነዚህ ዛሬ ተጠቃሚ የሆኑ ኢትዮጵያውያን ሊደርስባቸው ይችል የነበረውን አደጋ ይጠቁማሉ። ወደ አንድ ነጥብ አምስት ሚሊዮን የሚሆኑ ኤች አይ ቪ በደማቸው ያለ እርጉዝና የሚያጠቡ እናቶች ለጉዳት ተጋላጭ የሆኑ እጓለማውታን ለማውታን ከፕሮጀክቱ የተመጣጠነ ምግብ ግምገማና ምክር አግኝተዋል። በተመጣጠነ ምግብ እጥረት ሲሰቃዩ የነበሩ ከሁለት መቶ አርባ ሺህ በላይ ተጠቃሚዎች ደግሞ የተመጣጠነ ምግብ እርዳታ አግኝተዋል። ሊኖር የሚችለውን ቀውስ መገመት አንፈልግም፣ ግን በዚህ ፕሮጀክት አማካይነት እነዚህ ተጠቃሚዎች እርዳታ ባያገኙ ኖሮ ብዙዎቹ መከራቸው የከፋ ወይም ይሞቱ ነበር። ፕሮጀክቱ አገልግሎቶቹን ይሰጥ የነበረው በአምስቱ የኢትዮጵያ ክልሎችና በሁለት የከተማ አስተዳደሮች የጤና ተቋማት ውስጥ እንደነበረ የገለጹት የፕሮጀክቱ ዋና ሥራ አስኪያጅ ዶክተር አብዱል አዚዝ ፕሮጀክቱ ሲጠናቀቅ በእነዚህ የሀገሪቱ ክፍሎች ወደ አምስት መቶ የሚሆኑ የጤና ማዕከላት በፕሮጀክቱ ሲሰጡ የነበሩት አገልግሎቶች እንዲቀጥሉ ማብቃቱን ይናገራሉ። የወደፊቱንም አቅጣጫ ያመለክታሉ። ዘጠና በመቶ የሚሆኑ የጤና ድርጅቶች አብቅታ ናቸዋል። ብቁ መሆናቸውን ክልሎች አምነው ተማምነን ተቀብለውናል። ጥቂት የቀሩ አሉን። ለቀሩት ጥቂት ጤና ድርጅቶች ደግሞ ግልጽ የሆነ ችግራቸው ምን እንደሆነ የሚገልጽ ምን መወሰድ እንዳለበት የሚገልጽ መረጃ ሰጥተናቸዋል። ስለዚህ በእኛ በኩል ያለው እጅግ በጣም ጥሩ የሆነ አወጣጥ ነው የወጣ ነው ብለን እናስባለን። ዶክተር አብዱል አዚዝ ጨምረው እንደገለጹት ፈተናዎችም ይኖራሉ። በተለይም የተመጣጠኑ ምግቦችን የማቅረቡና ተመሳሳይ ወጪ የሚያስፈልጋቸውን አገልግሎቶች ማስቀጠል ቀላል እንደማይሆን ጠቁመዋል። በጤና ጥበቃ ሚኒስቴር የስርዓተ ምግብ ፕሮግራም አስተባባሪ አቶ ቢራራ መለሰ በበኩላቸው ያሉትን ተግዳሮቶች እንደሚገነዘቡና ለዚህም ዝግጅት እየተደረገ እንደሆነ ይናገራሉ። ጠቅላላስ አቅርቦቶቹ በአንድ ላይ አርገን በሚቀጥሉት አምስት ዓመት ምን ያክል መጠን ያስፈልገናል እንዴት ላይ ነው ጋፖ ያሉ ቲል አሁን ዶነር እንፈልጋለ ማለ ወይም ደግሞ መንግስትም ራሱ ኦን አርጎ እንዲገዛው ከማረጋዛ አንጻር እቅድ ውስጥ አካተነዋል እየሰራ ያለ ነው ለይተነዋን ኦልሬዲ የበነሱም አንድ ላይ ነው የሰራነው ማለት ነው። ስለዚህ ያው ቀጣይነቱ ጥሩ ነው። እዛ ያለውን ነገር አሁን እንግዲህ መንግስትም ኦን አድርጎ ማስቀጠል ይጠበቅበታል ነው ዩስኤአይዲ ፉድ ባይ ፕሪስክሪፕሽን ፕሮጀክት ወይም ምግብ በሐኪም ትእዛዝ ፕሮጀክት በፕሬዚዳንቱ የአስቸኳይ ሁኔታ እርዳታ ሌርስ ፔፕፋር በተሰጠ ገንዘብ በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩስኤአይዲ በኢትዮጵያ የጤና ጥበቃ ሚኒስቴር እና በሴቭ ዘ ችልድረን ትብብር ተግባራዊ የተደረገ ፕሮጀክት ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ሁለት ነጥብ አምስት ሚሊዮን የሚሆን የደቡብ ሱዳን ህዝብ ከጥቂት ቀናት በኋላ በሚገባው አዲሱ የአውሮፓውያን አመት ለአስከፊ ረሃብ እንደሚጋለጥ የዓለም የምግብ ፕሮግራም ደብሊዩ ኤፍፒ አስታውቋል። ከጥቂት ወራት በኋላ እየተጠናከረ የሚመጣው የዝናቡ ወቅት ከመድረሱ አስቀድሞ በቂ ምግብ ማጠራቀሙና ማዘጋጀቱ የሚደገፍ መሆኑን ደብሊዩ ኤፍፒ ይመክራል። ሊሳሽ ላይን ከጄኔቫ ዘግባለች። አዲሱ ያቀርበዋል። የዓለም ምግብ ፕሮግራም እንደገለጠው ከሆነ ለብዙ ሚሊዮን የደቡብ ሱዳን ህዝብ አስከፊ የሆነው የረሃብ ጠኔ ሰው ሰራሽ ነው። በመንግስት ኃይሎችና በሽምቅ ተዋጊዎች መካከል ጦርነት ከተጀመረ ካለፈው ዓመት ወዲህ የተባበሩት መንግስታት ድርጅት በሰጠው ግምት መሰረት ወደ 1.5 ሚሊዮን ህዝብ እዚያው አገር ውስጥ ተፈናቃይ ሆኗል። ግማሽ ሚሊዮን ያህሉ ደግሞ ወደ ጎረቤት አገሮች ከለላ ፍለጋ ተሰዷል። የወቅቱ ችግር ደግሞ በመካሄድ ላይ የሚገኘው ጦርነት ነው። ሰብል ለመሰብሰብ አላስቻለም። የደብሊውኤፍፒ ቃል አቀባይ ኤልሳቤጥ ቢርስ ለአሜሪካ ድምፅ ቪኦኤ ሲናገሩ ረሃቡ እያስገመገመ ነው። ጠመንጃዎች የተኩሱ ድምፅ ሁሉ እረጭ ይበል ይላሉ። በግጭቱ ውስጥ ላሉ ወገኖች ሁሉ የምናስተላልፈው ጥሪ የደቡብ ሱዳን ህዝብ ፍላጎትና ምኞት ከራሳቸው ጥቅም እንዲያስቀድሙና ዘላቂ ሰላም የሚመጣበትን ስምምነት እንዲያመቻቹ ነው። ለዚያ የሚያመች ዘንድ በቂ የመተላለፊያ መንገድ እንዲኖርና ለችግሩ ወቅት የሚሆን ምግብ ለማከማቸት የሚያስችል ሁኔታ እንዲፈጠር እንፈልጋለን። ምንም እንኳ አስቸጋሪ ሁኔታዎች ቢኖሩም የዓለም ምግብ ፕሮግራም ግን በዚህ ዓመት ብቻ ከ2.5 ሚሊዮን በላይ ለሚሆን ህዝብ ሕይወት አዳኝ የተመጣጠነ ምግብ ለማቅረብ ችሏል። ሽፍቶች በተሽከርካሪዎቹ ላይ ጥቃት ቢፈጽሙም የሚችለውን ያህል የሰብአዊ እርዳታ አቅርቦ ጥቂት የማይባል ሕይወት አትርፏል። ቀጣዩ ዓመት ግን ከቀናት በኋላ የሚጀመረው አዲሱን ዓመት ለማመልከት ነው። ቀጣዩ ዓመት ግን አንዳች አስቸኳይ መፍትሄ ካልተገኘ በቀር ለደቡብ ሱዳን አዝመራ ብሩህ ተስፋ አያሳይም። ድርጅቱ ደብልዩ ኤፍ ፒ እንደሚለው በአሁኑ ወቅት ለቀጣዮቹ ስድስት ወራት የሚሆን ወደ 341 ሚሊዮን ዳላርስ እርዳታ ለደቡብ ሱዳን ያስፈልጋል። ከዚህ ገንዘብ ውስጥ አብዛኛው በአገሪቱ ውስጥ ላሉ የተጎዱ አካባቢዎች ምግብ ለሚያመላልሱ የአየር አገልግሎቶች ይውላል ብሏል። የቦኮሃራም ለውጠኞች እንደሆኑ የሚጠረጠሩ ባለፈው እሁድ ጉምሱሪ የሚባል ቀበሌ ወረው ሰላሳ አምስት ነዋሪዎችን ገለው ከአንድ መቶ በላይ የሚሆኑ ሰዎችን እንደጠለፉ ከጥቃቱ የተረፉ ሰዎች ገልጸዋል። የተጠለፉት አብዛኞቹ ሴቶችና ልጆች መሆናቸውን እማኞቹ ተናግረዋል። ጠለፋ ለቦኮ ሀራም አዲስ የጥቃት ስትራቴጂ ባይሆንም እስካሁን ግን ኃላፊነት የወሰደ የለም። የምዕራብ አፍሪቃ ዘጋቢያችን አን ሉክ የላከችውን ዘገባ ትዝታ በላቸው ታቀርባለች። ይህ የሚያከትመው የአውሮፓ አመት ቦኮ ሀራም የጠለፋ ጥቃቱን በማፋፋም በናይጄሪያ ሰሜን ምዕራብ ድንበርም የተቆጣጠረበት ነው። የሙስሊም አክራሪ የሆነው ቡድን ሴቶችና ልጃገረዶችን ለግዳጅ ጋብቻና ከባድ ስራ ተሳትፎ ወንዶች ልጆችን ደግሞ በውጊያ ለማሳተፍ ሲጠልፍ ቆይቷል። ባለፈው እሁድ ከጉምሱሪ ግዛት ውስጥ ተጠልፈው የተባሉ ሰዎች ቁጥር ከአንድ መቶ እስከ አንድ መቶ ሰማንያ አምስት እንደሚደርሱ ዘገባዎች ይናገራሉ። ዮላ የሚገኙ ናይጄሪያዊ ፕሮፌሰር ካያሪ መሐመድ ነውጠኛውን ቡድን ሲያጠኑ ቆይተዋል። while ጦር ሰራዊቱ ቦኮ ሀራም በተቆጣጠራቸው አካባቢዎች ያለውን አቅም በማዳከሙ ረገድ ሁነኛ እምርታ እያስመዘገበ ቢሆንም ከመንግስቱ ይዞታ ውጪ ባሉት በእነዚህ አካባቢዎች የጸጥታ ሁኔታውን ማረጋገጥ ግን አልተቻለውም። ባለፈው እሁድ ባኮ ሐራም ጉምስሪን ሲወር አንድ ከጥቃቱ የተረፈ ሰው እንደገለጸው፣ ግማሹም መንደርተኛ ነድቶ ሲወጣ በአካባቢው የናይጄሪያ ወታደሮች አልነበሩም። የፖለቲካ ተቃዋሚዎች ታዲያ በጉምስሪ የደረሰው የመንግስት ህዝብን ለመከላከል ብቁ ያለመሆንን ያመለክታል ይላሉ። የአገሪቱ ፕሬዝደንት ቃል አቀባይ ዮን ኮፒቴ በትችቱ አይስማሙም። ያለኑ በጦርነት ውስጥ የጦር ግንባሩም አድማስ እጅግ የሰፋ ነው። ለጦር ሰራዊቱ በሁሉም ስፍራ መሆን አይቻለውም። ጉሙስሪ ባኮ ሀራም ከተቆጣጠረው ክልል ዳምቦሳ አክስስ ቅርብ ነው። ፕሮፌሰር መሐመድ እንደሚሉት የጉሙስሪ አዳኞችና ሽፍቶች ከአሁን ቀደምም ከባኮ ሀራም ጋር ተፋልመው ነውጠኛውን ቡድን አጥቅተው መልሰዋል። ፕሮፌሰር መሐመድ ቦኮ ሃራም ለመበቀል ነው የተመለሰው ይላሉ። በተቃውሞ የተፈረጀን ወገን በኃይል የማጥፋት ፖሊሲ ነው የሚከተሉት። የሚፈታተኑን ማህበረሰቦች ሁሉ እጣ ይሄው ነው እንደ ማለት ያለ አስተሳሰብ። የነውጠኛው ቡድን መሪ አቡባካር ሼኩ በዚህ ሳምንት በለቀቀው ቪዲዮ ሰዎችን መጥለፉንና በቀል ማካሄዱን አውስቷል። የጉምስሪ መንደር ከአሁን ቀደም 276 ሴቶች ልጆች ከተጠለፉበት ቺፖክ በስተሰሜን 20 ኪሎ ሜትሮች ርቀት ላይ ነው የምትገኘው። ባለፈው መያዝያ ወር 57 የሚሆኑ ልጃገረዶች ከአጋሮቻቸው ማምለጥ እንደቻሉ ሲታወስ፣ ስለተቀሩት ግን የሚታወቅ የለም። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች እንደ አውሮፓ አቆጣጠር ከ2013 ጀምሮ ባኮ ሃራም ቢያንስ ቁጥራቸው አ አምስት መቶ የሚሆን ሴቶችና ልጃገረዶችን መጥለፉን ገልጿል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜናውን፣ የዜና መጽሔቱን አገባደናል። ቆንጅታውን ትንሽ አረፍ ምን ነው ምንም ሙዚቃ ልጋብዝ ሰሞኑ ስለጠፋ መስተንግዶ ላይ ሰላምታ ልሰጥ ፈልግ ሙዚቃ ነው የምንጋብዘው። ይሁኔ በላይን ታውቂዋለሽ? በሚገባ ባህላዊ ተጫዋች ይሁኔ በላይን የማያውቃለን። በስክስታና በእንቅጥቅጥ እስክስታ በባህል ዜማ የሚታወቀው አዲስ ሲዲ አውጥቷል። ባለፈው ማክሰኞ አስመረቀ። አንድ ሶስቱን ልኮልን ነበር፣ ጊዜ አላገኘንም። ዛሬ አንዱን አግኝተን አሰምተናል። አንድ ቢሆንም እንድገም አንነግሩ ናፍቀሽኛል ይላል ከሁሉም ከሁሉም ናፍቀሽኛል ነብር ፈራለው ናፍቀሽኛል ያበጠው ፈንዳ ናፍቀሽኛል ስምሽን ጠራለው ናፍቀሽኛል በታችኛው መርጠው ናፍቀሽኛል በላይኛው ሀራ ናፍቀሽኛል

ጥሩ አይደለም። አንቺን ትንሽ ተንቀሳቀሽ የሆነ እናመሰግናለን። ወደ ሁለተኛው አጋማሽ ልናልፍ ነው አድማጮች። ከዚያ በፊት ግን ዛሬ አንድ ዜና ደርሶን ነበር። ባህር ዳር ውስጥ የሚገኘውን የመስቀል አደባባይ ቁፋሮ ተጀምሮ ይሄንን ቁፋሮ በመቃወም ከቤተ ክህነቱ ጋር በመተዋወር ህዝቡ ሰላማዊ ሰልፍ አድርጎ ነበር። ፖሊሶች ማለት የጸጥታ ኃይሎችና ህዝቡም ግጭት ነበረ፣ ተጋጭተው ነበር እና ዘገባውን አግኝተናል በቪዲዮ የሚታየውም ሁኔታ ደርሶናል። ነገር ግን ይሄንን ዘገባ ለማቅረብ ከመንግስት በኩል ስላለ ሁኔታ የሚና ሁኔታውን የሚገልጹልን ማስተባበያ የሚሰጡልን ባለስልጣን ስላላገኘን ጊዜውም እየመሸ በሚሄዱ ለዛሬ አልደረሰም። ሰሞኑን በደረሰን ጊዜ ከመንግስት ምላሽ ባገኘን ጊዜ የምናቀርበው መሆናችንን እንገልጣለን። ለሁለተኛው አጋማሽ እናልፋለን። አሁን ቀዳሚው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ታዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። 187 ኢትዮጵያውያን የሕክምና ሰራተኞች ምዕራብ አፍሪቃ ገቡ፣ የዴኒማርክ ኢሚግሬሽን ስለ ኤርትራ ያወጣው ዘገባ ተነቀፈ፣ የሱዳኑ ፕሬዝደንት ዓለም አቀፍ የወንጀል ችሎት የመሠረተባቸውን ክስ መሠረዙን አሞገሱ፣ የኬንያ ምክር ቤት አባላት ተደባደቡ የሚሉትን ርዕሶች ነው ዛሬ የምንመለከተው። አልጅዚራ የተባለው የቴሌቪዥን የዜና ስርጭት ወደ ሁለት መቶ የሚጠጉ ኢትዮጵያውያን የጤና ሰራተኞች ከሶስት መቶ በላይ የሚሆኑ የጤና ሰራተኞችን ህይወት ባጠፋው የኢቦላ ህክምና ተግባር ለመርዳት በምዕራብ አፍሪቃ እንደገቡ ዘግቧል። በያዝነወር ብቻ ሴራሊዮን ውስጥ ሁለት ዶክተሮች በአንድ ቀን በኢቦላ ምክንያት እንደሞቱ ጨምሮ ገልጿል። የአፍሪቃ ህብረት በትዊተር በገለጸው መሰረት የኢትዮጵያ መንግስት 187 የህክምና ሰራተኞች ኢቦላ ወደ ተዛመተባቸው የምዕራብ አፍሪቃ ሀገሮች ልኳል። ዶክተሮችና ነርሶች የሚገኙባቸው ኢትዮጵያው ቡድን ቀደም ሲል ወደ ሲራሊዮን፣ ላይቤሪያና ጊኒ ከተላኩት 175 ናይጄሪያውያን የህክምና ሰራተኞች ጋር በመሆን በአፍሪቃ ህብረት ተልእኮ ስር እንደሚያገለግሉ የአልጀዜራው ዘገባ ጠቅሷል። ሌሎች አገሮችም ወደ ምዕራብ አፍሪቃ ሐኪሞች እንደላኩ፣ በተለይም ኩባ 256 የህክምና ሠራተኞች እንደላከች ዘገባው ጠቅሷል። ሪሊፍ ዌብ የተባለው የተባበሩት መንግሥታት ድርጅት ድረገጽ ደግሞ የዴንማርክ መንግሥት ኢሚግሬሽን በቅርቡ ኤርትራውያን የፖለቲካ ጥገኝነት ጥያቄዎችን በሚመለከት ያወጣው ዘገባ ጥልቅ የሆነ ጉድለት አለበት ይላል። የዴንማርክና የሌሎች የአውሮፓ ሀገሮች መንግስታት ኤርትራን በሚመለከት ማንኛውም አይነት የፖሊሲ ለውጥ ከማድረጋቸው በፊት ስለ ኤርትራ ጉዳይ እንዲከታተል በተባበሩት መንግስታት ድርጅት የተሰየመው ኮሚሽን የሚያወጣውን ዘገባ መጠበቅ አለባቸው ሲል ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ያቀረበውን ዘገባ ሪሊፍ ዌብ ድረገጽ አውጥቷል። የዴንማርክ ኢሚግሬሽን ክፍል ስለ ኤርትራ ያወጣው ዘገባ የኤርትራ መንግሥት ከጉስቅልናና ገደብ ከሌለው ብሔራዊ አገልግሎት ሸሽተው የተሰደዱት ኤርትራውያን ወደ ሀገራቸው እንዲመለሱ የሚያስችል ለውጥ እያደረገ ሳይሆን አይቀርም ይላል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት በገለጸው መሠረት ከቅርብ ዓመታት ወዲህ ከኤርትራ እየተሰደዱ በአውሮፓ የፖለቲካ ጥገኝነት የሚጠይቁ ሰዎች ብዛት እየጨመረ ሄዷል። ብዙ ኤርትራውያን ስደተኞች በአውሮፓ ጥገኝነት ሲያገኙ ቆይተዋል። የሂውማን ራይትስ ዋች የአፍሪቃ ክፍል ምክትል ዳይሬክተር ሌዝሊ ሌፍኮ የዴንማርክ ኢሚግሬሽን ክፍል ስላወጣው ዘገባ ሲተቹ፣ ታዲያ የዴንማርኩ ዘገባ በኤርትራ ስላለው የሰብአዊ መብት ሁኔታ ሀቀኛ ግምገማ ከማድረግ ይልቅ የኤርትራውያንን መሰደድ ለመገደብ የታቀደ የፖለቲካ ዓላማ ያለው ይመስላል ማለታቸውን የአልጀዚራ ዘገባ ጠቁሟል። ስለ ኤርትራ መንግስት የፖለቲካ ለውጥ ማድረግ ከመተንበይ ይልቅ ኤርትራውያን ስደተኞችን የሚቀበሉት ሀገሮች የተገባው ቃል ይተገበር እንደሆነ ለማየት መቆየት አለባቸው ሲሉ ሌፍኮ ጨምረው እንዳስገነዘቡ ዘገባው ገልጿል። አውሮፓ የሚገቡት ኤርትራውያን ስደተኞች ብዛት በያዝነው ዓመት በሦስት እጥፍ ጨምሮ ባለፉት አስር ወራት ብቻ ወደ 37 ሺህ እንደደረሰ የተባበሩት መንግስታት ድርጅት የስደተኞች አገልግሎት መጠቆሙን የአልጀዜራ ዘገባ አውስቷል። የሱዳን ፕሬዝደንት ዑመር አልበሽር ዓለም አቀፍ የወንጀል ችሎት በዳርፉር ተፈጸመ ስላለው ወንጀል ምርመራ ማካሄዱን ለማቆም መወሰኑን እንዳሞገሱና ድሮም ቢሆን ሀገራቸውን ለማዋረድና ለማንበርከክ የታቀደ ነበር ማለታቸውን ጋርዲያን ድረገጽ ዘግቧል። የሱዳኑ ፕሬዝደንት በዓለም አቀፍ የወንጀል ችሎት የተፈለጉት በሀገሪቱ ምዕራብ ዳርፉር ክልል የጦርነት ወንጀል ፈጽመዋል በሚል ክስ ነበር። መንግሥት ለ11 ዓመታት ያህል በአካባቢው ሲካሄድ የቆየውን የአማጽያን እንቅስቃሴ ለመምታት ሲሞክር ቆይቷል። የዓለም አቀፍ የወንጀል ችሎት አቃቢ ህግ ፋቷ ቤንሱዳ የዳርፉርን የምርመራ ሂደት ያቆሙት ለዛ የተመደበው ጥሪት በሌሎች አስቸኳይ ጉዳዮች ላይ ለማዋል ነው ሲሉ ባለፈው ሳምንት አርብ መግለጻቸውንና የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አልባሽር እንዲታሰሩ ባለመግፋቱ እንደነቀፉት ጋርዲያን ድረገጽ ጠቁሟል። አልባሽር በበኩላቸው ካርቱም ባደረጉት ንግግር ክሱን የመተው ውሳኔ የተወሰደው የሱዳን ሕዝብ ለመዋረድና ለመንበርከክ ባለመፍቀዱ ነው ማለታቸውን የሱዳን የዜና አገልግሎት ሱና ዘግቧል። የወንጀሉ ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታ ላይ ተመስርቶ የነበረውን ክስንም እንደ ሰረዘ ይታወሳል። ሱዳንን ለሃያ አምስት ዓመታት ያህል የገዙት አልባሽር ከአምስት ዓመታት በፊት በዓለም አቀፍ የወንጀል ችሎት ለመከሰስ የመጀመሪያው በስልጣን ላይ ያሉ ፕሬዚደንት ሆነዋል። ይሁንና እሳቸውን የማሰር ፍላጎት በሌላቸው ሀገሮች እንደ ልባቸው ሲጓዙ ቆይተዋል። በቅርብ ወራት እንኳን ኢትዮጵያን፣ ቃታርን፣ ሳውዲ አረቢያንና ግብጽን ጎብኝተዋል። የኡጋንዳው ፕሬዚደንት የወሪ ሙሶቬኒ ዓለም አቀፍ የወንጀል ችሎት አህጉሪቱን ኢላማ የማድረግ መሳሪያ ሆኗል በማለት የአፍሪቃ ሀገሮች ከአባልነቱ እንዲወጡ ባለፈው አርብ ጥሪ ማድረጋቸውን ጋርዲያን ድረገጽ ዘግቧል። አሁንም ጋርዲያን ድረገጽ በዘገበው መሰረት የኬንያ ምክር ቤት ትላንት አጨቃጫቂ የሆነውን ጸረ አሸባሪነት ህግ ባጸደቀበት ወቅት ጠብ አስከትሎ የምክር ቤቱ አባላት ተደባድበዋል። ለሰብዓዊ መብት የሚታገሉት ሰዎች ሰብአዊ መብቶችንና የመናገር ነፃነትን ይገድባል ሲሉ አስጠንቅቀዋል። ተቃዋሚ የምክር ቤት አባላት መጻሕፍት፣ ሰነዶችና ሌሎች ቁሳቁሶች በኬንያው ምክር ቤት አፈ ጉባኤ ጃስቲን ሙቱሪ ላይ ወርውረዋል። በናይሮቢ መንገዶች በተሰለፉት ተቃዋሚዎች ላይ ደግሞ ፖሊሶች የማስጠንቀቂያ ተኩስ ከፍተዋል። ስምንት ሰልፈኞች እንደታሰሩም ተዘግቧል። የኬንያ ፕሬዚደንት ኡሁሩ ኬንያታ ጸረ አሸባሪነት ህግ ያስፈልገው ብሔራዊ ጸጥታን በማጠናከር ባለፈው ዓመት ዌስትጌት በተባለው የገበያ አዳራሽ ላይ ለተፈጸመው ጥቃትና በቅርቡ ለተካሄዱት ፍጅቶች ተጠያቂ የሆኑትን እስላማዊ አማጽያን ለመዋጋት ነው ማለታቸውን ጋርዲያን ድረገጽ ጠቅሷል። ጸረ አሸባሪነት ህጉን የሚቃወሙት ግን መንግስት ሀገሪቱ ውስጥ አሸባሪነትን በሚመለከት ያለውን ስጋት ተጠቅሞ በተቃዋሚዎች በህዝባዊ ማኅበራትና በሚዲያ ላይ ለመዝመት ነው ይላሉ። የሀገርን ጸጥታ ለመጠበቅ ያለው ህግ ይበቃል፣ ትልቁ ችግር በፖሊስ ኃይል ውስጥ ያለው የሙስና ተግባር ነው ሲሉ እንዳስገነዘቡም ጋርዲያን ድረገጽ አውስቷል። ጸረ አሸባሪነት ህግ ሳይሆን ጸረ ሚዲያ፣ ጸረ ተቃውሞ፣ ጸረ ዜጎች ህግ ነው በማለት የጸረ ህጉ ኢላማ እንዳይሆን የሚሰጉት ቦኒፌስ ሙዋንጊ የተባሉ ተቃዋሚና ፎቶግራፍ አንሺ ተናግረዋል። በህጉ መሰረት ካለምንም ማስረጃ ልታሰር እችላለሁ። ወደ አምባገነንነት ጊዜ እየተመለስን ነው ሲሉም አማረዋል። የኢኮኖሚ ይዞታዋ ትልቅ ተደርጎ የሚታየው ኬንያ የነፃነትና የዲሞክራሲ ቁንጮ ተደርጋ ትታያለች። ይሁንና በጸጥታ ደህንነት ስም ሰብአዊ መብቶች የማይከበሩባቸው ኢትዮጵያን፣ ሩዋንዳን፣ ሱዳንንና ኡጋንዳን ፈለግ ልትከተል ትችላለች ይላል ጋርዲያን ድረገጽ። ጸረ አሸባሪነት ህግ በአሸባሪነት የሚጠረጠሩ ሰዎች የሚያዙበት ጊዜ አሁን ካለው ዘጠና ቀናት ወደ አንድ ዓመት ለሚጠጋ ጊዜ ያረዝማል። መርማሪዎች ስልኮችን የመጥለፍ ተጨማሪ ስልጣን እንዲያገኙ ይፈቅዳል። አከራዮች ስለ ተከራዮቹ መረጃ ለመስጠት ይገደዳሉ። ከአሸባሪነት ጋር የተያያዘ ምርመራን ወይም የጸጥታ እንቅስቃሴን የሚያሰናክሉ ዘገባዎች ከወጡ፣ ካለ ፖሊስ ፈቃድ የአሸባሪነት ሰለባ የሆኑ ሰዎች ምስልን አትመው ካወጡ ጋዜጠኞች እስከ ሦስት ዓመታት ሊታሰሩ ይችላሉ። ፕሬዚደንት ኬንያታ ታዲያ በወንጀል ተግባር ካልተሰማሩ በስተቀር ጸረ ሽብር ሕጉ የሚያስፈራ ነገር የለውም ማለታቸውን ጋርዲያን ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ቀጣዩና የምሽቱ የመጨረሻ ቅንብር እናልፋለን። እሰጥ አገባ በኢትዮጵያ ልማት እድገትና ብልጽግና የመብቶች ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ ሁነኛ አቅጣጫዎች ላይ ትኩረት የሚያደርግ ተከታታይ ቅንብር አካል ነው። የእሰጥ አገባ የምሽቱ ዝግጅት በአሉላ ከበደ የሚሰናዳው ባለፉት ተከታታይ ሳምንታት በተለይ በኢትዮጵያ ፍትህና የዜጎች በሕግ ፊት በኩል የመዳኘትና ሌሎች መብቶች ላይ ትኩረት ያደረገው ተከታታይ ክርክር ይሆናል የሚቀርበው። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ወደ ምዕራብ ካናዳይቱ ካልጋሪ እስከመጡበት እስካለፉት ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለግሉ ሲሆኑ በግጭቶች አፈታት ሙያ ጥናት ያደረጉ ናቸው። በአሁን ወቅት በሚኖሩባት ካናዳ በአንድ መንግስታዊ ያልሆነ ድርጅት ውስጥ ተቀጥረው ያገለግላሉ። እዚህ ዩናይትድ ስቴትስ፣ ፔንሲልቬኒያ፣ ፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋዬ አረፈም በተመሳሳይ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግሉ ስራ የተሰማሩ ናቸው። የዚህ ፕሮግራም ቀደም ብዬ ገልጫለሁ፣ አሉላ ከበደ ነው አዘጋጁ። ባለፈው ሳምንት ያነሳላቸውን እና ለዛሬ ያቆየውን አንድ አብይ ጭብጥ ላይ ያተኮረ ጥያቄ አስታውሶ ይጀምራል። በዚህ ሰዓት የሚከታተሉን አድማጮችም ከራሳቸው ጋር እንዲያዛምዷቸውና እንዲነጋገሩባቸው መነሻ የሚሆኑ ምናልባትም በርቀት ብዙዎቻችን የምናውቃቸው የሚመስሉን በተለያየ ስምና ሁኔታ የሚጠሩ ነገር ግን መሰረታዊ የሆኑ የአንድ ሰው ሰብአዊ ሰው የመሆን መብቶችን ነው በተለያየ ደረጃ ያነሳችሁት። በሕይወት የመኖር መብትን ጨምሮ የማይደፍሩ የሰው ልጅ መብቶች የሚባሉትን ቁልፍ ቁልፍ መብቶች አንስታችኋል። ይህን ሀል ለመንደርደሪያ ካለን እስኪ የምንነጋገርባትን አገር የኢትዮጵያን ወቅታዊ ሁኔታ ከነኚህ የሰው ልጆች መብቶች ጋር ኢትዮጵያ ዲሞክራሲያዊ ስርዓትን እከተላለሁ የምትል ወይም ያን የምታራምድ አገር እንደመሆኗ እነኚህ መብቶች ይከበራሉ ወይ? ቅድም በመሠረታዊነት ያስቀመጣችኋቸውን አቶ ጸጋዬ እንግዲህ እነዚህን መሠረታዊ የሆኑ ሂማን ራይትስ ወይም ደግሞ የሰብአዊ መብቶች ድንጋጌዎችን ኢትዮጵያ በተግባር ላይ ታውላለች ወይ የሚለውን ጥያቄ እንግዲህ ለመመለስ ያህል ቀደም ሲልም እንደ ጠቀስኩት ለምሳሌ የኢትዮጵያ መንግስት በአጠቃላይ አዳፕት ያደረገው ያንን የአስራ ዘጠኝ መቶ አርባ ስምንቱን ድንጋጌ ነው። ነገር ግን ያው በተግባር ላይ በሚውልበት ጊዜ ምን ያህል እየተተገበረ ነው ያለው የሚለውን ጥያቄ ስናነሳ ሰፊ ጽንሰ ሀሳቦች በመነሳተቻ ለምሳሌ አሁን መንግስት ምን ያህሉን ነው ከዛ ውስጥ ማረጋገጥ የሚችለው። ለምሳሌ አሁን እንደተነጋገር ነው የህልውና ጥያቄዎች አሉ። ለምሳሌ የመብላትና ጠቅቦ የማደር ኑሮን አሸንፎ ሰርቫይቭ የማድረግ ጉዳይ፣ እንደዚህ እንደዚህ አይነት ነገሮች ለምሳሌ አሁን ከመንግስት ጋራ በምን አይነት ደረጃ ይቆራኛሉ መንግስት ምን ያህል ኃላፊነት አለበት ያንን ነገር ለማስቻል። እንደገና ደግሞ ለምሳሌ አሁን አንዳንድ ጊዜ በነጻ አስተሳሰብ ወይም ደግሞ በነጻ ማርኬት ደረጃ እንሄድ ካለን አንዳንድ ጊዜ ብዙ ሰዎች መንግስት እንደውም በሰዎች ህይወት ውስጥ አልቃ መግባት የለበትም መለቀቅና ያለበት ህዝቡ ራሱ ጥሮ ግሮ ባገኘው ሁኔታ ላይ ያንን የሰርቫይቫሉን ነገር ለመቻሉ ነገር ልክ ነው፣ በዛ ደረጃ ነው መወሰን ያለበት የሚሉ አሉ። ስለዚህ የመንግስት ሚና እዛ ላይ ወደ ሌላው ለምሳሌ የሆነ ወደ ፖለቲካው ወደ ዲሞክራሲው እስካልገባን ድረስ ማለት የምንነጋገር ያለ ነው። መሰረታዊ የሆኑ ሂማን ራይቶች በሚለው ደረጃ ከሆነ ወይ እንግዲህ መንግስት የተወሰነ ሚና ነው ሊኖረው የሚችለው ማለት ነው። ምንድን ነው ያ ሚናው? መንግስት እንግዲህ ያንን የህልውናን የማስጠበቅ በሚለው ደረጃ እንደ አቅም ሀገሪቱ እንዳለችበት አቅም ኢኮኖሚያ እንደሚፈቅደው ማለት ነው። ለምሳሌ አሁን አንዳንድ ሀገሮች ኢኮኖሚያቸው ከፍ ያለ ሊሆን ይችላል። አጋጣሚ ሆኖ ደግሞ የማህበራዊ የሆነ ፍልስፍናቸው የዳበረ ለምሳሌ አሁን የስካንዲኔቪያን ሀገሮች በምንመለከትበት ጊዜ እንደነ ስዊድን እና እንደነ ኖርዌይ አይነት አሜሪካንን በበለጠ ሁኔታ ለምሳሌ ለህዝቦቻቸው ደህንነት ማህበራዊ ዋስትና ይሰጣሉ። በጣም አርገው ይሰጣሉ። ቅድም ያሏቸዋቸውን አንድ ሰው በህይወት የመኖር ህልውናዋን ሊያረጋግጡ የሚችሉ ሁኔታዎች ባልተሟሉበት እንዲሟሉ መንግስት የድጎማ ወይም የአቅም ድጋፍ ይሰጣል። ልክ ነው። መልካም። ግራና ቀኝ የሚነሱ የሚቃረኑ ሀሳቦች ካሉ እንደሚነሱ ተስፋ አድርጋለሁ። አሁን እድሉን ለአቶ እስራኤል ልስጥ። ቅድም እርስዎም አቶ ጸጋዬም የሚያነሷቸው የአንድ ሰው ሰው የመሆኑ መብቶች ናቸው፣ ሊደፈሩ ሊገሰሱ አይገባም የሚባሉትን ዓለም አቀፍ የሰብአዊ መብት ድንጋጌዎች አቶ አጸጋይ እንደ ገለጹት በ1948 የወጡት የወጡትና ኢትዮጵያም የተቀበለቻቸውን ጨምሮ ዛሬ በኢትዮጵያ ውስጥ ይከበራሉ ወይ? መልካም ብዙ በዓለም አቀፍ ደረጃ የሚታወቁ ሰብአዊ መብት ድንጋጌዎች ወደ ኢትዮጵያ ገብተዋል ወይም ደግሞ በህገ መንግስቱ እውቅና ተሰጥቷቸዋል። እየኖርንበት ነው ወይ እየተተገበረ ነው ወይ የምለው ጥያቄ በጣም ከባድ ጥያቄ ነው። ብዙ ቦታ ያደርሰናል። በአጭሩ ለመናገር እኔ መንግስት ሶስት አይነት ግዴታዎች አሉበት ሰብአዊ መብት በአንድ ሀገር ውስጥ እንዲከበር በእንግሊዝኛው ፕሮሞት፣ ፕሮቴክት፣ ፕሮቫይድ ይሉታል። ወደ አማርኛ ለመተርጎም ብሞክር አንደኛው የማስተማር የህዝቡን የንቃት ደረጃ ሰብአዊ መብት ምን እንደሚመስል ማን ምን መብት እንዳለው የማስተማር የማሳወቅ ግዴታ ነው አንደኛው። ሁለተኛው ይሄ መብት እንዳይጣዝ ከለላ መስጠት ነው። ሶስተኛው እያንዳንዱ ሰው መብቱን ኤክሰርሳይዝ እንዲያደርግ ሁኔታዎችን ማመቻቸት ነው። መብቱ አቶ ጠጋዬ ያነሳው ነገር የማመቻቸቱ ጋር ፎከስ ያደርጋል። ፕሮቫይድ የምትለው ዋጋ ነው ፎከስ የሚያደርገው። መንግስት እውነት ነው አቅም ከሌለው ሶስት ጊዜ ሊያበላ ከየት ያመጣል? አይችልም። ያን ኢኮኖሚያዊ አቅም ሳይኖረው ህዝቡ ሶስት ጊዜ ሳይበላ ቀረ የሚል ክስ ልታቀርቡበት አስቸጋሪ ነው የሚሆነው እሱኛውን ልተውና እኔ የቀሩት ሁለት ነገር ላይ ልመለስና ኢትዮጵያ ውስጥ ሰብአዊ መብቶች ተጽፎው ህገ መንግስት ላይ አለ። አንድን ኢትዮጵያዊ ገበሬ መብትህ ምን ምንድን ናቸው ብለ ብትጠይቀው እኔ ስንቱን እንደሚነግር እርግጠኛ አይደለሁም። በጣም ይቸግራል ይሄ ነገር። ሰብዓዊ መብት ትምህርት መሰጠት አለበት። ሰብዓዊ መብት የህዝቡ ንቃት ደረጃ ውስጥ ገብቶ በትምህርት ቤትም ገበሬንም ስትሰበስብ የትም ቦታ ማስተማር ማሳወቅ ማሳደግ ግዴታ አለበት መንግስት ይሄም በተመለከተ ትልቅ ግድፈት ወይም ትልቅ ውድቀት የምታየኝ ይሄንን ስራ ይሰሩ የነበሩ ሲቪክ ድርጅቶች ተዳክመዋል ወይም እንዳይሰሩ ተደርገዋል። እዚህ ጋር ትልቅ ግድፈት ነው የምታየው። ሁለተኛው ሰብዓዊ መብት መጀመሪያ እንዳይጣስ ትከላከላለ፣ ከተጣሰ ደግሞ ወደ ህግ ቀርቦ መፍትሄ እንዲሰጥ ነው የምታደርገው። እዚህ ላይ አሁንም ትልቅ ችግር ያለ ነው የሚመስለኝ። አንደኛው መከላከል ጋር ሲመጣ ሰብአዊ መብት ጥሰት ከሚያካሂዱት አካላት ውስጥ አንዱ መንግስት ራሱ ሆኖ ነው የምታገኘው። ይሄ ለኢትዮጵያ ብቻ አይደለም፣ ብዙ ቦታ ነው ያለው። ራሱ ስለምጥስ ማን ይከላከል? ይሄ አስቸጋሪ ነገር ውስጥ ነው የገባ ነው። መንግስት ራሱ ያንተ መብት የምጥስ ከሆነ ለማን አቤት ትላለ? መንግስት ሲያጠፋ መንግስት ሰብአዊ መብትን ስጥስ ፍርድ ቤቶቻችን ሽባ ነው የሚሆኑት። ማን ላይ ማን ይሰራል? አንዳንድ ጊዜ ፍርድ ቤትን እንደ ጠላት አድርገው ፈርጀው ሲናገሩም ሲያስፈራሩም ውስጥ ሆኜ ነው ያየሁት። ምክንያቱ ምንድን ነው? እራሱ የሚጥስ ከሆነ እኔ የመንግስት አካል የሆንኩ ዳኛ እንዴት አድርጌ ነው የማስከብረው? እርስ በርሱ የሚፋለስ መንግስት ደግሞ ይወርቃል። ስለዚህ ትልቅ ችግር አለብን ከዚህ አንጻርና፣ እኔ ሰብዓዊ መብት በኢትዮጵያ ተከብረዋል የምለው ነገር ምናልባት ሰነዱ አለ፣ ወደ ተግባር ስንገባ ግን ትልቅ ትልቅ ጥያቄ ነው ያለኝ። መልካም። አቶ እስራኤል በኢትዮጵያ ሁኔታዎች ጋር ይያያዛል ያሉት ጠንከር ብሎ ወይም ጎልቶ የሚወጣ ሁኔታ እንመልከት። የመንግስቱ መዋቅር አካል የሆኑት ዳኞች መንግስት ራሱ ደንብ በጣሰ ህግ፣ በተላለፈ ጊዜ እንዴት ይጠይቁታል? እንዴትስ ማስፈጸም ይችላሉ ብለዋል። በመሰረቱ በህገ መንግስታዊ ድንጋጌ ሳይቀር እነኚህ የህግ አስፈጻሚና የህግ አውጪ አካላት ከመንግስቱ ስራ አስፈጻሚ አካል መለየት አልነበረባቸውም ወይ? ያን ተጠያቂነት ለማምጣት አልነበረም ወይ? መጀመሪያውኑ የተለየ የተገለለ ስልጣን እንዲሰጣቸው ማድረጉ የመንግስትን ስልጣን መገደብን ጨምሮ ያ መረጋገጡን ማስፈጸም ጨምሮ ትልቁ የዲሞክራሲያዊ ስርዓት የሚሶሶ የሆነው ነገር ሰፓሬሽን ኦፍ ፓወር ወይም የስልጣን ክፍፍል የሚባለው ነገር ነው። የስልጣን ክፍፍል የሚፈጠርበት ምክንያት ምንድን ነው? አንድ አካል ወይም አንድ ወገን ብቻ ሁሉን ስልጣን ሰብስቦ እጁ አስገብቶ የሚሰራ ከሆነ ሰዎች መብታቸው ይገፈፋል። ሰዎች የትም አቤት ማለት ያቅታቸዋል። ይህንን ለመከላከል ሲባል የስልጣን ክፍፍል ነው የተፈጠረው። ስልጣን ክፍፍል ደግሞ ሲፈጠር ፍርድ ቤት፣ ህግ አውጪ፣ ህግ አስፈጻሚ ተብሎ ነው የተከፈለው። ከዛ ሌሎቹ ጠመንጃ አላቸው፣ ህጉን አውጥተው በሌላ መንገድ ማስኬድ ይችላሉ። የፖለቲካ ስልጣን እጃቸው አለ። ፍርድ ቤት ትልቅ መከላከያ ለፍርድ ቤት የተዘጋጀው ነገር ምንድን ነው? የፍርድ ቤት ነጻነት የሚባል የዳኝነት ነጻነት የሚባል ፅንሰ ሀሳብ አለ። እሱ ጽንሰ ሀሳብ በሀገራችን የተጀመረም አይመስለኝም። እሱኛው ጽንሰ ሀሳብ ስራ ላይ ካልዋለ ፍርድ ቤት የሌላኛውን ባለስልጣን ወይም የሌላኛውን የመንግስት አካል ጥፋት መቆጣጠር አይችልም። ይሄ ትልቅ ትልቅ የሆነ ችግር ነው እኛ አገር ውስጥ በቀደም ያነሳሁት ነገር ማለት ነው። ስለዚህ በተጨባጭ የነኚህ ሶስቱ አካላት የስልጣን ክፍፍል አለመኖሩ ነው የመዋቅሩ ክፍተት ነው ነው የሚሉን በተናጠል በዳኝነትና በህግ አስፈጻሚ ኃላፊነት ላይ የተቀመጡ ሰዎች ብቻ ሳይሆን በቀጥታ ይሄ መዋቅር ተግባራዊ ያለመሆኑ የስልጣን ልዩነቱ ያለመታየቱ፣ ቅድም እርስዎ እንደገለጹትም ሁሉም ስልጣን ከአንድ የመንግስት አካል እጅ መኖሩ ነው ችግሩ ነው የሚሉን መዋቅር ላይ አንድ ነገር ብቻ ነው የሚለው። በተለይም የዳኝነት ነጻነትን በተመለከተ ማንሳት የሚፈልገው መዋቅርን በተመለከተ ማለት ነው ሰብአዊ መብቶች ህገ መንግስታዊ ናቸው ህገ መንግስትን የመተርጎም ስልጣን ለፍርድ ቤት አልተሰጥም በግልጽ ለፌዴሬሽን ምክር ቤት ተብሎ ነው የተቀመጠው እዛ ጋ ነው መዋቅርን በተመለከተ የማነሳው እንጂ መዋቅሩን ስታነበው ህገ መንግስቱን የኢትዮጵያን ህገ መንግስት ስታነብ ወይም ሌሎችን ሰነዶች እዛ በፖሊሲ ደረጃ የተቀረጡ ስታነብ ፍርድ ቤት ነጻ ነው ተብሎ ነው የተደነገገው በተግባር ነው ችግሩ ያለው አድማጮች ክርክሩ ይቀጥላል። የአሉላ እንግዶች ሳምንት በኢትዮጵያ ጉዳዮች ላይ ከሚደረግ ክርክር ጋር ይመለሳሉ። ለአሁኑ ግን እንግዶቹን አቶ እስራኤል ፈይሳንና አቶ ጸጋ ያረፈን እናመሰግናለን። አሁን ለነገ የፕሮግራም ማሳሰቢያ እናሰማችሁ። ኢትዮጵያ ውስጥ ጋዜጠኝነቱ ራሱ አዲስ አበባ ላይ ተከልሎ ቀርቷል። አሁን የምናውረው አዲስ አበባ ጋር ስላለ ነገር ነው። የኢትዮጵያ ጋዜጠኝነት እኮ ኢትዮጵያን ማካለል ማለት ነው። በነገው የጥያቄው መርስ ፕሮግራም ከሚሳተፉ እንግዶች አንዷ ጽዮን ግርማ ነች። ሰሜን አሜሪካ ትኖራለች። አስቀድሞ በአዲስ አድማስ፣ ሪፖርተር ጋዜጦችና ሌሎችም የሰራች በቅርቡ በመንግስት በተዘጋጀ አዲስ ጉዳይ መጽሔትም አምደኛ ነበረች። ከሌሎች እንግዶች ጋር ነገ ጠብቋት። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማችሁ። የኬንያው ፕሬዝደንት ኡሁሩ ኬንያታ አጨቃጫቂ የሆነውን የጸጥታ ወይም የጸረ ሽብር ህግ በዛሬው ዕለት ፈርመው አጽድቀዋል። ህጉ ለጸጥታ ኃይሎች ከፍተኛ ስልጣን ይሰጣል። ይህ አዲስ ህግ ትናንት በሀገሪቱ ምክር ቤት የጸደቀው ትርምስ በሰፈነበትና በአባላት መካከል የቡጢ ልውውጥን በተካሄደበት ሁኔታ እንደነበረ ይታወቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ላይቤሪያ የኢቦላ ወረርሽኝን ለመቆጣጠር የያዘችውን ጥረት አሞገሱ። ዳሩ ግን አሁንም ቢሆን ብዙ መሰራት እንዳለበት ሳያስጠነቅቁ አላለፉም። በወረርሽኙ በተጠቁት የምዕራብ አፍሪቃ ሀገሮች እየተዘዋወሩ የሚገኙት ዋና ጸሐፊ ባን ዛሬ ላይቤሪያን የጎበኙ ሲሆን ከሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ ጋር ባደረጉት ጋዜጣዊ ጉባኤ ወረርሽኙ ድል ይመታል ብለን ጥንቃቄ ሳይለየን ተስፋ ማድረግ እንችላለን ብለዋል። መድኃኒቱ በርከት ላሉ ህሙማን እየተዳረሰ ነው። የሰለባዎችም የቀብር አፈጻጸም ከበፊቱ ዛሬ በተሻለ ሁኔታ እየተከናወነ ነው ብለዋል። ይሁን እንጂ በሽታውን ለማዛመት አንድ የታመመ ሰውም ይበቃል ቢሉ ብለው አስጠንቅቀዋል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን 4 ሰዓት በ25 እና በ30 ሜትር ባንድ ከሚያሰማው ፕሮግራም የዛሬውን በዚሁ አበቃ። በአማርኛው ፕሮግራም ነገ ማታ በ3 ሰዓት እንገናኛለን። ከአሁኑ ለአሁኑ ማለት ነው። ከፕሮዲሰሩ ቴሌላምቤት ጋር ያስተናገድናቸውን የአዲሱ አበበና ቆንጅታየንን ከትግርኛ ቋንቋ ባልደረቦቻችን ጋር መልካም ምሽት፣ ደህናደሩ ነገ ቅዳሜ እንገናኛለን።